ኦሮሚያ ክልል ውስጥ በመንግስት ኃይሎች እና በታጣቂዎች መካከል ያለው ግጭት ዓመታትን እያስቆጠረ መሆኑን የገለጸው የኦሮሞ ፌዴራሊስት ኮንግረስ በመሀል ንጹሐን ዜጎች እያለቁ ነው ብለዋል። የፓርቲው ሕዝብ ግንኙነት ኃላፊ አቶ ስልጣን ቃስም ለአሜሪካ ድምጽ የሚከተለውን ብለዋል። ጥቅምት ዘጠኝ ሁለት ሺህ አስራ አምስት ምዕራብ ሸዋ ሜታ ወልቂቴ ወረዳ ቀሬ ሄዞ በምትባል ቀበሌ ውስጥ የተፈጸመ ጥቃት ነው። በመንግስት ኃይሎች የተፈጸመ ነው። በዚህ ጥቃት ሕጻናት እናቶችና አዛውንቶችን ጨምሮ ወደ አስራ አራት ሰዎች ተገለዋል። ትምህርት ቤትና ሰላማዊ ዜጎች መኖሪያ ቤቶችም የጥቃቱ ሰለባ ሆነዋል። በተመሳሳይ ጥቅምት አስራ ሁለት እና አስራ ሶስት ምስራቅ ወለጋ፣ በምስራቅ ሸዋ ደግሞ ፈንታሌ ወረዳ ሚግ ሃያ ዘጠኝ በሚባለው ጦር አውሮፕላን ጥቃት ተፈጽሞ ቁጥራቸው ለጊዜው ያልታወቀ ንጹሐን መገደላቸውን ያደርሶናል። ጥቅምት አስራ ሶስት ምዕራብ ሸዋ ጮቢ በምትባል ወረዳ እና በኬ ሆፉ በምትባል ቀበሌ ኃላፊነቱ ጎደለው መልኩ በድሮን በተፈጸመ ጥቃት የሰባት ና የአስር አመት ህጻናቱን ጨምሮ ሰላሳ ስምንት ንጹሐን ዜጎች እንደተገደሉ መረጃው አለን። የኢትዮጵያ መንግስት በተለያዩ የክልሉ ዞኖች ውስጥ ሸኔ ብሎ የምጠራቸው ታጣቂዎች ላይ እርምጃ እየወሰደ መሆኑን በተደጋጋሚ አስታውቋል። የኦሮሞ ነጻነት ግንባር ኦኔግ የተፈጸመው የአየር ጥቃት ሀላፍነት የጎደለ ነው ብለዋል። የፓርቲው ህዝብ ግንኙነት ኃላፊ አቶ ለሚገመችም የሞቱትም ሆነ የቆሰሉት እንዳገኘ ነው መረጃ። የታጠቀ ኃይል ሳይሆን ንጹሐን ዜጎች ሲቪሊያን ላይ ያነጣጠረና ሲቪሊያን ላይ የተደረገ መሆኑን ያገኘ ነው መረጃ። አሁንም አበክሮ ያንኑ ነው የሚያስረዳ እየተደረገ ያለውም ይሄንን ነው። ተጠያቂነት ሊኖር ይገባል። ከመንግስት የሚባለውም ብቻ ሳይሆን ከአለም ማህበረሰብ ገለልተኛ አካል የራሳቸውን ሚና ኦሮሚያ ላይ እየተደረገ ላለው ጦርነት ሚናቸውን እየተወጡ አይደለም። ሚዲያዎችም የራሳቸውን ሚና እየተወጡ አይደለም። እየተደረገ ያለ አጨልሞ የህዝቡም ማህበራዊ እና ኢኮኖሚያዊ እንደዚሁም ኑሮውን አጨልሞበት እየተጨፈጨፈ ያለውን እየጨፈጨፈ ያለው መንግስት ተጠያቂነት ሊኖርበት ይገባል ነው እኛ የምንለው። በሌላ በኩል የአሜሪካ ድምፅ ያነጋገራቸው የምዕራብ ሸዋ ዞን ጮቢ ወረዳ ነዋሪ መሆናቸውን የጠቀሱት አቶ አብዲ ለማ ደረሰ ያሉትን ጥቃት ገልጸዋል። በቃ። ህብረተሰቡ ስለ ሰላም ሁኔታ ለመመካከር በሀገር ሽማግሌዎች ጥሪ በወጡበት ወቅት ነው የአየር ጥቃቱ የተፈጸመው። ጠዋት አምስት ሰዓት አካባቢ ነው ውይይቱ። እኛ አካባቢ ማንም ሰው ወደ ገበያ መሄድ አይችልም። ከታመመ ለሕክምና መሄድ አስቸጋሪ ነው። ወደ ከተማ ደርሶ መመለስም እንዲሁ ከባድ ነው። በአካባቢው የታጠቁ ኃይሎች ይንቀሳቀሳሉ ተብሎ ከመንግስት ምንም አይነት አገልግሎት እያገኘን አይደለም። ለዛ ነው የሀገር ሽማግሌዎች ስብሰባውን የሰበሰቡት በጥቃቱ ሕይወታቸው ያለፉ ሰዎች ቁጥር 61 ሰዎች በዕለቱ የሞቱ ሲሆን ሰባት ሰዎች በነጋታው ከየጫካውና ከየማሳው ውስጥ ተገኝተዋል። በአጠቃላይ 68 ሰዎች ናቸው። እኔ ያየሁት እኔ ራሴ በቦታው ሆኜ የመዘገብኩት ቁስለኞች ደግሞ አርባ ሰባት ናቸው። ሌሎች ከየቦታው የተሰበሰቡ ነበሩ። በአጠቃላይ መቶ ስድስት ሰዎች ቆስለዋል። የጥቃቱ ሰለባ የሆኑ ሰዎች አርሶ አደሮች፣ ህጻናት ማለትም ከዘጠኝ ዓመት እስከ ሰባ ዓመት አዛውንት ናቸው። ለደህንነት የተሰጋለው ስሜ አይጠቀስ ያሉት የጮቢ ወረዳ ነዋሪ መሆናቸውን የጠቀሱት ግለሰብ እሑድ ዕለት ረፋድ አምስት ሰዓት አካባቢ ነው ጥቃቱ የተፈጸመው ስሉ ነው የገለጹት። አዎ፣ በቦታው ነበርኩ። ውሃ ጠምቶኝ ነው ከስብሰባው ወደ ዳር ወጥቼ ተመለ ተመለስኩት። እየተመለስኩ ያለው ጉም የሚመስል የመብረቅ አይነት ድምፅ ሰማው። ከዛ መሬቱ አይታይም ጨለመ። በጥቂት ደቂቃ ውስጥ ጨለማው ሲነሳ ብዙ ሰዎች ወድቀው ነበር። ማለትም ሞተዋል። ከዛ የአጎቴ ልጅ ነበረች ያዘኝ ያዘኛለችኝ ከዛ ያዝኳት እጄ ላይ ይዣት እያለው በአንድ ጎን ትከሰው አልነበረም እና ህይወቷ ብዙም ሳይቆይ ያለፈ። እናም ብዙ ሰው ነው የሞተው። የወረዳው ነዋሪ መሆናቸውን የተናገሩት ሌላ ሰው እሁድ ነበር ስላሉት ሁኔታ እንዲህ ተናግረዋል። አንድም ሰው የለም። የሀገር ሽማግሌ ነው ያሰባሰበን። አባገዳና አረሲንቄ የሚባሉ ናቸው ህዝቡን የሰበሰቡት ምን ይሻለናል? ገበያ መሄድ አልቻልንም። ህዝቡ በችግር እያለቀ ነው። ተማሪዎች ወደ ትምህርት ቤት መሄድ አለባቸው። መፍትሄው ምንድን ነው የሚል ሀሳብ ላይ ነው፣ ለመወያየት የወጣ ነው። የታጣቂዎች ካምፕ የሚባል በእኛ አካባቢ የለም። ስለ ማሰልጠኛ ስንሰማ የነበረው ጊንደበረት ውስጥ ጉድሩ የሚባል ወረዳ ውስጥ መኖሩን ነው። እዛ ይሰለጠናሉ ሲባል ነው የሰማ ነው እንጂ በእኛ አካባቢ ማሰልጠኛ የለም። ስለ ምርቃቱ የማውቀው ነገር የለም። የሸኔ ምርቃት ነው ያሉት። አይ፣ ይህ የህዝቡን ደምና ሀቅ ለመደበቅ ነው እንጂ ወታደር ሲመረቅ ከአርሶ አደር ጋር በሰፈር ውስጥ ነው የሚመረቀው። ማለት የጠፋውን የሰውን ህይወት ዋጋ ለማሳጣት ነው። ሰው እውነቱን መደበቅ ይችላል፣ ግን ፈጣሪ የእውነት አምላክ ነው። በሌላ በኩል ጽህፈት ቤቱ ቨርጂኒያ፣ ዩናይትድ ስቴትስ የሚገኘው የኦሮሞ ውርዝ አመራር እና ተሟጋች ማህበር የሚባል ቡድን በሁለቱ ቀናት ተፈጸመ በተባለው ጥቃት ተገድለዋል ያላቸውን ሰማኒያ ሰባት ሰዎች የስም ዝርዝር የማምነው ምንጭ ለሰራተኞቻችን አድርሷል ስል ትናንት ባወጣው መግለጫ አመልክተዋል። ቡድኑ የተባለውን ጥቃት እንደሚያወግዝ አስታውቆ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የሰብአዊ መብቶች ባለሙያዎች ዓለም አቀፍ ኮሚሽንን ጨምሮ ብርቱ ምርመራ እንዲካሄድ ለዓለም አቀፍ ማህበረሰብ ጥሪ አሰምተዋል። ተፈጽሟል የተባሉትን ጥቃቶች በተመለከተ የአሜሪካ ድምፅ ባልደረባዬ ጃለኔ ገመዳ የፌዴራል የክልልና የዞን ባለስልጣናትን ጠይቃለች። የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ኃላፊ ጀነራል ኮሚሽነር ከፍ ያለው ተፈራ ምላሽ አን አካታሰን ሌለን ድሮኒ ናኖ ሰነትራወተ ሚግራችሁ ሳቁበንቀቡ እኔ በዚህ መልኩ የድሮን ጥቃት መፈጸሙን መረጃ የለኝም። በተለያዩ ቦታ የሸኔ ታጣቂዎች ጋር ነው ውጊያ ያለው። ውጊያው ሁለት የታጠቁ ኃይሎች መካከል ነው የሚደረገው። በዚህ መሀል ድሮን ስለመጠቀም መረጃ የለኝም። በምስራቅ ወለጋ ኑኑ ቁምባ አድሬ ከተማ የሸኔ ታጣቂዎች ገብተው ሕዝቡንና የመንግስቱን መዋቅር አፈናቅለው ችግር ሲፈጥሩ እንደነበረና ይህንን ለማስተካከል የጸጥታ ኃይል ወደ ቦታው መሰማራቱን አውቃለሁ፣ ግን ስለ ድሮን ጥቃቱ አላውቅ። ይሄ ቀልድ ነው። ያውም ተማሪዎችና ንጹሐን ዜጎችን ያው በስልክ ደውለው ስለሚናገሩ የስም ማጥፋት ላይ የተሰማሩ ሰዎች ደግሞ ስላሉ፣ ህወሓት እየተመታ ስለሆነ የህወሓት መደምሰስ የሚያማቸው ሰዎች ናቸው። ይህንን የስም ማጥፋት ስራ የሚሰሩ መረጃውን የለኝም። እንደ ጸጥታ ዘርፍ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሳ በጉዳዩ ላይ መረጃ እንደሌላቸው ተናግረዋል። የምዕራብ ሸዋ ዞን ዋና አስተዳዳሪ አቶ ዲዳ ጉደታ መልስ ለመስጠት ፍቃደኛ አልሆኑም። ዋማ አገሎ አካባቢ ደረሰ ስለተባለው የአየር ጥቃት የምስራቅ ወለጋ ዞን አስተዳዳሪ አቶ ዋጋሪ ነገራ ተከታዩን መልስ ሰጥተዋል። አንገማት እስካሁን ድረስ በአየር ላይ በተወሰደ እርምጃ የተጎዱ ንጹሃን አልለየንም። ለጊዜው የምናውቀውም የለም። መንግስት እየወሰደ ያለው እርምጃ በአሁኑ ጊዜ በምስራቅ ወለጋኑ ንቁ ባ ውስጥ ኦፕሬሽን እየተካሄደ ነው ያለው። ኦፕሬሽኑም እየተካሄደ ያለው በጠላትነት በአሸባሪነት ስራ ላይ የተሰማራውን ኦነግ ሸኔ በአካባቢያችን ሰላም እያደፈረሰ ህብረተሰቡን እየዘረፈ ላይ እንጂ በሰላማዊ ዜጎች ላይ መንግስት እየወሰደ ያለው እርምጃ የለም። በሰላማዊ ሰዎች ላይ እርምጃ የሚወስደው የሚያሰቃየው በድርጊቱ የዞናችን ህዝብ የሚያውቀውም ኦነግ ሸኔ ነው እንጂ መንግስት በሲቪሎች ላይ የወሰደ እርምጃ የለም። በሁሉም አቅጣጫ መንግስት ህዝቡን ለማትረፍና ከዚህ አሸባሪ ነጻ ለማውጣት አጠናክሮ ቀጥሎበታል። እስካሁን ያለን በምድር የተቀናጀ ኦፕሬሽን በሰፊው በጠላት ላይ እየተወሰደ መሆኑ ነው። በአውሮፕላን በዋማ አገለው ውስጥ እርምጃ መወሰዱን ያረጋገጥኩት ነገር የለም። ነገር ግን በኑኑ ቁምባ ሁሉን ያካተተ እርምጃ እየተወሰደ ነው፣ የአየር ጥቃትንም ጨምሮ አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ስለሚባሉት ጥቃቶች መረጃ እንደሌላቸው ለአሜሪካ ድምጽ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።